ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ፣ በ25 ሜትር ባንድ በ12040 ኪሎ ሄርስ፣ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ እንደምን አመሻችሁ ወደ አድማጮቻችን ከዋሽንግተን ዲሲ የሚተላልፈውን የአሜሪካ ድምፅ ሬዲዮ የአርብ የካቲት 12 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋወቅ የሱዳን ህዝብ መንግስቱ ሶስተኛ አካልን እያገለገለ አለመሆኑን እንዲከታተል ኢትዮጵያ ጥሪ ማቅረቧ ተገለጸ። የኢትዮጵያ ብሔራዊ የምርጫ ቦርድ ወደ ተለያዩ የደቡባዊና ሲዳማ ክልሎች የሚላኩ የምርጫ ባለስልጣኖችን እያሰለጠነ መሆኑ ታወቀ የሚሉትና ሌሎችም ቅንብሮች ይኖርናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳየ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። ዩናይትድ ስቴትስ ለኢትዮጵያ ሊሰጥ ተመድቦ በቀደመው አስተዳደር የተያዘባት የብዙ ሚሊዮን ዶላር እርዳታ በሕዳሴ ግድብ ግንባታዋ ምክንያት ከግብፅ ጋር ካላት ውዝግብ ጋር መቆራኘቱ እንዲቀር መወሰኗን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዛሬው ዕለት ባወጣው መግለጫ ይህ ውሳኔ የተያዘባት የ272 ሚሊዮን ዶላር ገደማ የጸጥታና የልማት ድጋፍ በሙሉ ወዲያውኑ ይለቀቃል ማለት እንዳልሆነ እንዳልሆነና ይልቁንም በሀገሪቱ አሁን ባሉት ሁኔታዎች ላይ የተመረኮዘ እንደሚሆን ማመልከቱን አሶሽየትድ ፕሬስ ዘግቧል። ያም በትግራይ ክልል ያለው ሁኔታ ማለት እንደሆነ ጠቁሟል። የእርዳታው መቋረጥ ለሰብአዊ ረዴት የምንሰጠውን ድጋፍ አይመለከትም ያለው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጉዳዩ የኢትዮጵያን መንግስት አስታውቀናል ማለቱንም የአሶሴትድ ፕሬስ ዘገባው ጠቅሷል። ከኢትዮጵያ መንግስት በኩል ለጊዜው አስተያየት ማግኘት አለመቻሉንም ዘገባው ጠቅሷል። ኢትዮጵያ በግድቡ ጉዳይ ከግብጽ ጋር ባላት ውዝግብ ዩናይትድ ስቴትስ ለማሸማገል አድርጋው የነበረውን ሙከራ በአድላዊነት ፈርጃ ድርድሩ ከወጣች በኋላ የቀደሙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እርዳታው እንዲያዝ ማዘዛቸው የሚዘነጋ አይደለም። በአፍሪካ ጉዳይ በቀጥታ በመሳተፍ የማይታወቁት ትራምፕ በወሰዱት በዚያ እርምጃ ብቻ ሳይሆን ግብፅ ግድቡን ታፈርሰዋለች ብለው መናገራቸው ኢትዮጵያውያንን አብዝቶ ማስቆጣቱን ዘገባው አስታውሷል። በፌዴራል ከፍተኛ ፍርድ ቤት በነ አቶ ጃዋር መሐመድ የግል ሕክምና ላይ የሰጠውን ውሳኔ በመቃወም ጠቅላይ አቃቤ ሕግ ያቀረበውን ይግባኝ ያየው ፌዴራል ጠቅላይ ፍርድ ቤት ውሳኔ ለመስጠት ለየካቲት 16 ቀጠሮ ሰጥቷል። በሌላ በኩል በነ አቶ ጃዋር መሐመድ የሕክምና ቦታ ጉዳይ ቀደም ሲል የሰጠውን ትዕዛዝ ለምን እንዳላስፈጸመ የቃሊቲ ማረሚያ ቤት አስተዳደር ቀርቦ እንዲያብራራ ለዛሬ ቀጠሮ ይዞ የነበረው ፌዴራል ከፍተኛ ፍርድ ቤት የማረሚያ ቤቱ አዛዥ ባለመቅረባቸው በአካል እንዲቀርቡ በድጋሚ ትዕዛዝ ሰጥቶ ለየካቲት 16 ቀጠሮ ሰጥቷል። ሙክታር ጀማል ዝርዝሩን ይዘዋል። ጠቅላይ ፍርድ ቤት ዛሬ የተሰየመው በእነ አቶ ጀዋር መሐመድ መዝገብ የተከሰሱ አራት ሰዎች በግል ሆስፒታል እንዲታከሙ የከፍተኛ ፍርድ ቤት አስተላልፈው የነበረውን ውሳኔ በመቃወም ጠቅላይ አቃቤ ህግ የካቲት ዘጠኝ 2013 ያቀረበውን ይግባኝ ለመመልከት ተከሳሾችም በችሎቱ ላይ እንዲገኙ አዞ ነበር። ተከሳሾቹ በችሎቱ ላይ ያልቀረቡ ሲሆን ጠቅላይ ፍርድ ቤት ለምን እንዳልቀረቡ የቃሊቲ እስር ቤት አስተዳደርን ጠይቋል። የጠቅላይ ፍርድ ቤት ትዕዛዝ ደርሶት እንደነበረ የገለጸው የቃሊቲ እስር ቤት አስተዳደር በሰጠው ምላሽ እስረኞቹ ወደ ፍርድ ቤት ያልመጡት እስረኞቹን በአካል ከመውሰድ ይልቅ ባሉበት በፕላዝማ የቀጥታ ግንኙነት ችሎቱን እንዲከታተሉ ከኢትዮጵያ ማረሚያ ቤቶች ኮሚሽን በመታዘዙና እስረኞቹ በአካል ካልሆነ በፕላዝማ የቀጥታ ግንኙነት ችሎቱን አንከታተልም በማለታቸው እንደሆነ አስረድቷል። በችሎቱ ላይ የተገኙት ጠበቆች ተከሳሾችን ወክለው የቀረበው ይግባኝ ላይ እንዲከራከሩ ችሎቱ የወሰነ ሲሆን ጠቅላይ አቃቢ ሕግ ባቀረበው መከራከሪያ አንድ በቁጥጥር ስር ያለ እስረኛ የህክምና አገልግሎት የሚያገኘው በመንግስት መሆኑንና የማንዴላ ህግ ተብሎ የሚታወቀው ዓለም አቀፍ የእስረኞች ሕክምና አገልግሎት የኢትዮጵያን ህገ መንግስትና የማረሚያ ቤቶች መተዳደሪያ ደንብን በመጥቀስ ተከራክሯል። በተጨማሪም ለተከሳሾች የግል ሆስፒታል ህክምና የሚፈቀድ ከሆነ ሌሎችም እስረኞች በእኩልነት የማያስተናግድ ኢፍትሐዊነት መከተል ይሆናል ብሏል አቃቢ ህግ። የተከሳሾች ጠበቆች በበኩላቸው የማንዴላ ህግም ሆነ ሀገሪቱ ያወጣቻቸው ሌሎች ህጎች መንግስት ለእስረኞች ምግብና ህክምና እንዲያቀርብ ይደነግጋሉ እንጂ እስረኞች እንዲጠቀሙ አያስገድዱም በማለት ተከራክረዋል ለእስረኞች እንደ መብት የተቀመጠ ስለሆነ መጠቀም ካልፈለጉ የመተው መብት አላቸው። በማለትም ተከራክረዋል። የተከሳሾች ጠበቆች በተጨማሪም የኢፌድሪ ህገ መንግሥት አንቀጽ 21 ንዑስ አንቀጽ ሁለትም በመጥቀስ እስረኞች በቤተሰቦቻቸው፣ ሐኪሞቻቸው፣ የእምነት አባቶቻቸውና የሕግ አማካሪዎቻቸው እንዲገናኙ መደንገጉን በመጥቀስ የሚፈጠር የፍትሐዊነት አሰራር የለም ብለዋል። የግራ ቀኙን ክርክር የሰማው ጠቅላይ ፍርድ ቤት ጉዳዩ ላይ ውሳኔ ለመስጠት ለፊታችን ማክሰኞ የካቲት 16 2013 ቀጠሮ ሰጥቷል። በሌላ ችሎት እነ አቶ ጀዋር መሐመድ የግል ሕክምና እንዲያገኙ ተላልፈው የነበረው ትእዛዝ ለምን እንዳልተፈጸመ የቃሊቲ ማረሚያ ቤት አስተዳደር ቀርቦ እንዲያብራራ የፌዴራል ከፍተኛ ፍርድ ቤት ባዘዘው መሠረት የማረሚያ ቤቱ አስተዳደር ለችሎት በላከው ደብዳቤ የእስረኞቹን የግል ሕክምና መፈጸም ያልቻለው በጸጥታ ስጋት መሆኑን ገልጿል። ልደታ የሚገኘው የከፍተኛ ፍርድ ቤት በበኩሉ የታዘዘው የቃሊቲ ማረሚያ ቤት አስተዳደር በአካል ቀርበው እንዲያብራራ እንጂ መልስ በጽሑፍ እንዲሰጥ ስላልሆነ አዛዡ ረዳት ኮሚሽነር ግርማ አደሬ ማክሰኞ የካቲት 162013 በአካል ቀርበው እንዲያብራሩ ትእዛዝ ሰጥቷል። በሌላ በኩል በአሜሪካ መንግስታዊው ግብረ ሰናይ ድርጅት ዩኤስኤአይዲ እጩ አስተዳደር የሆኑት ሳማንታ ፓወር አቶ በቀለ ገርባን ጨምሮ 23ኛ ቀን የረሃብ አድማ ላይ የሚገኙት የኦሮሞ ተቃዋሚ ፓርቲ መሪዎች ጉዳይ እንዳሳሰባቸው ጠቅሰዋል። የኢትዮጵያ መንግሥት የታሳሪዎቹን የሕክምና ሂደት ይልቁኑ እያባባሰ ነው ያሉት ሳማንታ ፓወር ጤናቸው ከዕለት ወደ ዕለት እየከፋ ነው ብለዋል። የኢትዮጵያ መንግሥትም የያዘውን አቋም በመቀየር ችግሮች ሳይብሱ በጊዜ መፍትሔ እንዲያመጣ ሳማንታ ፓወር አሳስበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው አመሰግናለሁ። በኮቪድ-19 ዜናዎች በኢትዮጵያ ባለፉት የ24 ሰዓት ጊዜ ውስጥ 6901 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው 837ቱ ላይ ቫይረሱ መገኘቱ ተረጋግጧል። እነዚህ ውስጥ 704ቱ አዲስ አበባ፣ 59ኙ ኦሮሚያ ክልል የተገኙ ሲሆን 36 በሲዳማ ክልል ሀያ አንዱ በአማራ ክልል የተገኙ መሆኑን ዕለታዊው የጤና ሚኒስቴር መግለጫ አስታውቋል። ስድስት ሰው በደቡብ ክልል፣ አምስት በቤንሻንጉል፣ አራት በሐረሪ፣ ሁለት በአፋር ክልል መገኘታቸውንም ጨምሮ ዘርዝሯል። በዚሁ ባለፈው የ24 ሰዓት ጊዜ ውስጥ ዘጠኝ ሰዎች በአዲስ አበባ፣ አንድ ሰው በኦሮሚያ ክልል ሕክምና ማዕከል በኮቪድ-19 ሳቢያ ሕይወታቸው ማለፉን መረጃው ጨምሮ አመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፍ የኮቪድ-19 ዜና እጅግ ባለጸጎቹ የዓለም ሀገሮችና የመድኃኒት ኩባንያዎች በከፋ ሁኔታ ድሀ ለሆኑ ሀገሮች የኮሮና ቫይረስ ክትባት ለማቅረብ በዛሬው ዕለት ቃል ሊገቡ እየተሰናዱ ናቸው። ይህ ይፋ የተደረገው የዓለም በኢንዱስትሪ ባለጸጎቹ ሀገሮች ቡድን ጂ7 አባል ሀገሮች መሪዎች በይነመረብ ጉባኤ ከመከፈቱ አስቀድሞ ነው። መሪዎቹ የኮቪድ-19 ዓለም አቀፍ ወረርሽኝን መዋጋትንና የዓለም ኢኮኖሚንም መልሶ መገንባትን በሚመለከቱ አጀንዳዎች ላይ ይነጋገራሉ። የዓለም የጤና ድርጅት የኮሮና ቫይረስ ክትባት በትክክል ካልተደረሰ በስተቀር ወረርሽኙ ለረጅም ጊዜ እንደሚቀጥል የታወቀ ነው ሲል ሲያስጠነቅቅ መክረሙ ይታወቃል። ዩናይትድ ስቴትስ ፕሬዚደንት ጆ ባይደን በጂ ሰባት የመሪዎች ጉባኤ ላይ ዛሬ ለመጀመሪያ ጊዜ ይሳተፋሉ። ከዚህም በኋላ ወደ ሚሽጋን ካላማዞ ከተማ ሄደው የፋይዘር ኩባንያን የኮቪድ-19 ክትባት ማምረቻ ይጎበኛሉ፤ ከሠራተኞቹም ጋር ይነጋግራሉ። አፍሪካ ህጉር በአሁኑ ጊዜ የኮሮና ቫይረስ ተጋላጮች ቁጥር ከ100000 ማለፉንና ሀገሮቹ የደረሳቸው የኮቪድ-19 ክትባት አቅርቦት ግን እጅግ አናሳ መሆኑን የአሶሽየትድ ፕሬስ ዘገባው ጨምሮ አመልክቷል። በሩሲያ ባለፈው 24 ሰዓት ጊዜ ውስጥ 13500 ገደማ አዲስ የኮሮና ቫይረስ ተጋላጮች የተገኙ ሲሆን 47 ሰዎች መሞታቸው ተገልጿል። በጃፓን በዋና ከተማዋ ቶኪዮ በሚገኝ የኢሚግሬሽን ማዕከል አዲስ አይነት የኮሮና ቫይረስ ዝርያ መከሰቱን የሀገሪቱ የጤና ጥበቃ ተቋም አስታውቋል። እዚህ እንዳለ ዩናይትድ ስቴትስ ዋሽንግተን ክፍለ ሀገር ሲያትል ከተማ የሚኖሩ አንዲት የዘጠና ዓመት አረጋዊት ኮቪድ-19 ክትባት ቀጠሯቸው እንዳያመልጣቸው በማለት ዘጠኝ ኪሎ ሜትር በበረዶ ውስጥ በእግራቸው ተጉዘው መከተባቸውን የኒውዮርክ ታይምስ ጋዜጣ ዘግቧል። ፍራንሲስ ጎልድማን የወረደው በረዶ ብዙ በመሆኑ መኪና ልድቼ የሚሄዱ ይቅርብኝ ብለው በመወሰን የበረዶ ቦት ጫማቸውን አድርገውና የእግር ጉዞ ምርኩዛቸውን ይዘው ለሦስት ሰዓት ተኩል ገስግሰው የሚከተቡበት ሆስፒታል መድረሳቸውንና ክትባታቸውን ከተወጉ በኋላ ወደ ቤታቸው በእግራቸው መመለሳቸውን ነው የዘገበው። ባለፈው ዓመት የታፋ መጋጠሚያ አጥንት ስለተቀየረልኝ ነው እንጂ ባይሆን ኖሮ ያን ጉዞ ማድረጉ ይከብደኝ ነበር ብለዋል አረጋዊቱ። ዩናይትድ ስቴትስ ከሳውዲ አረቢያ ጋር ያላትን ግንኙነት ለሰብአዊ መብትና ለሕግ የበላይነት አጽንኦት በመስጠት እንደገና አመጣጥና የምትጀምር መሆኗን ዋይት ሃውስ እና የውጭ ጉዳይ ሚኒስቴር አስታወቁ። ኢራን ጋር ተፈርሞ የነበረውን እና የቀድሞ ፕሬዚደንት ዶናልድ ትረምፕ የዛሬ ሶስት ዓመት ገደማ ዩናይትድ ስቴትስን እንድትወጣ ያደረጉበት የኒውክሊየር ስምምነት እንዲያንሰራራ ማድረግን ጨምሮ ከቴህራን ጋር ለመነጋገር ዝግጁ መሆኗን ዋሽንግተን አስታውቃለች። ሉላ ከበደ የአሜሪካ ድምፅ ዘጋቢዎች ሲንዲሴን ና ፔኒ ዲክሰን ያጠናቀሯቸውን ዘገባዎች እንደሚከተለው የቀድሞ የዩናይት ስቴትስ ፕሬዚዳንት ትራምፕ ጠንካራ አቋም ለሚታይባቸው የሳውዲው ልዑል አልጋወራሽ ሙሐመድ ቢን ሳልማን የዩናይት ስቴትስ መሳሪያዎችን በመግዛት ግዙፍ ግብይት ነው የፈጸሙት ሲሉ ነበር ለግንኙነታቸው ይሁንታ ማረጋገጫ የሰጡት የዋይት ሀውሷ ቃል አቀባይ የንሳኪ በቅርቡ ፕሬዚዳንት ባይደንም ልዑሉን ለማነጋገር ቀዳሚውን እርምጃ ይወስዱ ይሆን በሚል ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ግን የፕሬዚዳንት ባይደን አቻኮ ንጉሥ ሰልማን ናቸው ሲሉ ነበር ባጭሩ የመለሱት። እርግጥ ነው የ85 ዓመቱ ንጉሥ ሰልማን ናቸው የፕሬዚዳንት ባይደን አቻ። ይሁንና የ35 ዓመቱ ልጃቸው ልዑሉ ናቸው በተግባር አገሪቱን እየመሩ እንዳሉ ተደርገው የሚወሰዱት። ወጣቱ ልዑል ራሳቸውን የለውጥ አራማጅ አድርገው ያቅርቡ እንጂ እንደ አውሮፓውያን ዘመን አቆጣጠር በ2018 ኢስታንቡል ላይ እጅግ ዘግናይ በሆነ መንገድ አካሉ ተቆራርጦ የተጣለውን የዋሽንግተን ፖስት ጋዜጣ አምደኛ ጅማል ካሾግጂን ግድያ ጨምሮ በከፍተኛ የሰብአዊ መብት ጥሰት ቅሌቶች የተወረሱ ናቸው። President Biden has been uh, very clear in saying that uh, if Iran comes back into full compliance with its obligations under the JCPOA, uh, the United States uh, would do the same thing. የአሜሪካ ሕዝብ ዩናይትድ ስቴትስ ሪያድን አስመልክታ የምትከተለው ፖሊሲ ለሕግ የበላይነትና ለሰብአዊ መብት ጥበቃ ቅድሚያ ትኩረት መሰጠትን የሚያረጋግጥ እንዲሆን ይፈልጋል። ለዚህም ነው ቅድሚያ ትኩረት የምንሰጥባቸው ጉዳዮች በሚገናኙባቸው ቦታዎች በትብብር መስራት የምንፈልገው። ይሁንና ፍላጎታችንና ከፍ ያለ ዋጋ የምንሰጣቸውን ጉዳዮች ግልጽ ከማድረግ ወደኋላ አንልም። ሪያድ፣ ዋሽንግተን ለምትወስደው አይቀሬ ነው የተባለ ግዙፍ ለውጥ ራሷን ታዘጋጅ ሲሉም ተንታኞች ይህንኑ ያረጋግጣሉ። ከሳውዲ ወደ ተቀናቃኛ ኢራን ስንሻገር ደግሞ የፕሬዚዳንት ባይደን አስተዳደር እዚህም ላይ የቀድሞውን ፕሬዚዳንት ትራምፕ አስተዳደር አካሄድ ከመሰረቱ የሚቀየር እርምጃ እንደሚወስድ ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትላንትናው ዕለት ኢ ሶስት በሚል መጠሪያ ከሚታወቁት እና ፓሪስ ላይ ከተገናኙት የብሪታንያ የፈረንሳይ፣ እና የጀርመን አቻዎቻቸው ጋር በቪዲዮ ኮንፈረንስ አማካኝነት ተገናኝተው ተወያይተዋል።

የኢራኑ የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ በበኩላቸው የዋሽንግተን እርምጃ መቅደም አለበት ባይ ናቸው። በዛሬው እለት በትዊተር አማካኝነት ባስተላለፉት በዚህ መልዕክት ዩናይትድ ስቴትስ ያለምንም ቅድመ ሁኔታ ሁሉንም የቀደሙትንም ሆነ ዳግም የተጣሉትን አሊያም ትራምፕ እንደ አዲስ የሰየሟቸውን ማዕቀቦች በሙሉ ማንሳት አለባት ሲሉ አሰፈሩ። ዛሪፍ አክለውም ኢራንም ወዲያውኑ ሁሉንም የማስተካከያ እርምጃዎች ትወስዳለች ብለዋል። የባይደን አስተዳደር ቀደም ሲልም በኢራን የተባበሩት መንግስታት ዲፕሎማቶች ላይ ተጥሎ የነበረውን በኒውዮርክ ከውስን አካባቢዎች ውጭ እንዳይንቀሳቀሱ የሚያደርገውን ውሳኔ ያላለው። የባይደን አስተዳደር ማንቅደም የሚለው ጉዳይ የኢራን የኒውክለር ስምምነት ተግባራዊ የሚሆንበት እቅድ እንዲደናቀፍ ምክንያት እንዲሆን አይፈቅድም ተብሎ ተጠብቋል። ሉላ ከበደ አመሰግናለሁ። በቀጣዩ ዘገባ ደግሞ የዩናይትድ ስቴትስ ብሔራዊ የጠፈር ሳይንስ ምርምርና አስተዳደር ተቋም ናሳ ፐርሴቬራንስ ወይም ጽናት የተሰኘውን መንኮራኩር በተሳካ ሁኔታ ማርስ ላይ አሳርፈዋል። ለአራሽ አረብ ሳዲን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል። ከፍሎሪዳ ኬፕ ካናቫል ከተወነጨፈ ሰባት ወራትን ያሳለፈው የናሳ ፐርሴቬራንስ ወይንም ጽናት መንኮራኩር ግማሽ ቢሊዮን ኪሎ ሜትር የሚያካልለውን የጠፈር ጉዞ የማርስ ፕላኔት ወለል ላይ በማረፍ አጠናቋል። የሚቀረው ተልዕኮ በቀዩ ፕላኔት ላይ የቀደመ ሕይወት ምልክቶችን መፈለግ ነው። ለአሁኑ ሎሪ ግሌዝን የመሰሉ የናሳ ተመራማሪዎች ከአስጨናቂው መንኮራኩሩን የማሳረፍ ሂደት በኋላ እፎይታ ላይ ይገኛሉ። ማድረግ ከነበረብን ሁሉ በእጅጉ አደገኛ ተግባር ነው። እጅግ ፈታኝ የነበረው የማርስን ከባቢ አየር አልፎ መግባቱ ነበር። የማርስ ከባቢ አየር በጣም ስስ ነው። የምድርን ከባቢ አየር አንድ መቶኛ ቢሆን ነው። ለመዝለቅ ስንሞክር የምድር ግለት እንዲሰማን የሚያደርግ በቂ ከባቢ አየር ነው። ሊጎትተን የሚችል ግን አልነበረም። ስለሆነም በጣም ፈታኝ ነበር። ናሳ መንኮራኩሩን ጀዚሮ በተሰኘው ረባዳ ስፍራ ላይ ለማሳረፍ ነበረ ያነጣጠረው። የስፍራ ከጊዜያት በፊት በሕይወት ለመቆየት ወሳኝ በሆነው ውሃ የተሞላ እንደነበረ ሳይንቲስቶች ያምናሉ። ፐርሰቨራንስ ናሳ በማርስ ፕላኔት ላይ ያሳረፈው ትልቁ ተሽከርካሪ ነው። አብረው ኢንጂኒዊቲ ልቅና ወይንም ብልህነት ብለን ልንተረጉመው የምንችለው ሄሊኮፕተር ይዟል። በጋራ የማርስን ምድር ያሰሳሉ። ለዓመታት የዘለቀውን ከምድር ውጭ ሕይወት አለ የሚለውን ጥያቄ የሚመልሱ ናሙናዎችን ይሰበስባሉ። የናሳው ቶማስ ዞርባቼን እንደሚሉት ግን ተለይቶ ይሄ ብቻ አይደለም አስደሳችሁ ነገር ማረፉና ሕይወት በምድር ላይ ከተፈጠረበት ጀምሮ ያለውን ጥንታዊ ሕይወት የሚጠቁሙ ናሙናዎችን መፈለግ፣ መመርመር መቻሉ ብቻ አይደለም። ተስፋ እንዳደረግነው ከሄደ ይህ ተሽከርካሪ በመጀመሪያው ዙር የማርስ ጉዞው የሰበሰባቸውን ናሙናዎች ወደ መሬት እናመጣለን። ፐርሴቨራንስ አንድ የማርስ አመት ወይንም በምድር አቆጣጠር ሁለት ዓመታትን በፕላኔቷ ላይ እንደሚያሳልፍ እቅር ተይዞልታል። በአንድ ወቅት የጄዚሮን ረባዳ ስፍራ ሞልቶት የነበረውን ወንዝ ማረፊያ ቀጠና ያስሳልም ተብሎ ይጠበቃል። በመጨረሻም በደቡባዊ የአሜሪካ ክፍለ ግዛቶች ቴክሳስን ጨምሮ በሉዊዚያና ሚሲሲፒ፣ ኦክላሆማ፣ ኬንታኪ፣ ዌስት ቨርጂኒያ ና ቨርጂኒያ ግዛቶች ውስጥ ሰሞኑን ለቀናት የዘለቀውና አውሎ ነፋስንና በረዶን የቀላቀለው ኃይለኛ የአየር ሁኔታ ጉዳት ማድረሱን እንደቀጠለ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ አሜሪካ አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የአፍሪካ ወንድም ሀገራት በሱዳንና በኢትዮጵያ መካከል ያለውን የድንበር ውዝግብ ባሉት ሰላማዊ መንገዶች እንዲፈታ የሱዳንን መንግስት እንዲመክሩ የኢትዮጵያ መንግስት ጥሪ ያቀረበ የሱዳን ህዝብም የሁለቱን ሀገሮች ጥቅም የሚጎዳና የሦስተኛ ወገን ጥቅም ለማስጠበቅ እየሰራ ነው ባለው የሱዳን መንግስት ላይ ጫና እንዲያሳድር ጠየቀ ሲል መለስካቸው አማ ከአዲስ አበባ የላከው ዘገባ ጠቁሟል። ቀጥሎ ይቀርባል። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ምሽት ባሰራጨው መግለጫ የሱዳን መንግስት በሁለቱ አገሮች የድንበር ጉዳይ የሚታዩ ችግሮችን የማባባስና የትንኮሳ ተግባር እየፈጸመ መሆኑን በመግለጽ ድርጊቱን በጥብቅ አውግዘዋል። በሁለቱ አገሮች መካከል የሚደረግ ግጭት የሚያስከትለው የጋራ ጉዳት እጅግ ከባድ እንደሚሆንም የኢትዮጵያ መንግስት እንደሚያምን መግለጫው ይናገራል። ስለሆነም ይላል የጽሁፍ መግለጫው፣ ስለሆነም በሱዳን መንግስት ወታደራዊ ክንፍ የሚነፋው የጦርነት መለከት የሦስተኛ ወገንን ጥቅም የሚያገለግልና የሱዳንን ሕዝብ ጥቅም ለመሥዋዕት ያቀረበ እንደሆነ የኢትዮጵያ መንግሥት ጽኑ እምነት ነው ሲል ያስገነዝባል። መግለጫው ሁለቱ መንግሥታት በድንበር ወይንም በመሬት ይገባኛል የሚነሳ ማንኛውንም ክርክር ሊፈቱ የሚያስችሏቸው ሕጋዊና ሰላማዊ ዘዴዎች እንዳሏቸውም ያትታል። የሱዳን ብሔራዊ ጦር ሠራዊትም እነዚህን መሠረታዊ መርሆዎችንና ዓለም አቀፍ ሕግጋትን በጣሰ መልኩ ባለፈው ኅዳር ወር የኢትዮጵያን መሬት መውረሩን መግለጫው አስረድተዋል። ሱዳን ይህን በማድረጓ የጋርየሹ ድንበር ስምምነቶችን ጥሳለች። በነዚህ ሁለቱ መንግሥታት በተፈራረሙባቸው ስምምነቶች መሠረት የሁለቱም አገር ዜጎች በድንበሩ አካባቢ ከሚገኙ የእርሻ መሬቶቻቸው አይፈናቀሉም። ይህም ስምምነት የድንበሩ ጉዳይ በሌላ ስምምነት እስካልተለወጠ ድረስ እንደ ጸና ይቆያል የሚለውን አንቀጽ በሱዳን እንደተጣሰ መግለጫው ዘርዝሯል። ኢትዮጵያ አሁንም የሁለቱ አገሮች የድንበር ውዝግብ ሰላማዊ በሆነ መንገድ እንዲፈታ ያላትን ጽኑ አቋም በመግለጽ የሱዳን መንግሥት ወረራውን እንዲቀለብስ ከትንኮሳ እንዲታቀብና የድንበሩን ጉዳይ በሰላማዊ መንገድ ለመፍታት እንዲሠራ መግለጫው ጠይቋል። በመጨረሻም የአፍሪካ ወንድም ሀገራት በሱዳንና በኢትዮጵያ መካከል የተፈጠረውን የድንበር ውዝግብ ቀደም ሲል በተደረሰባቸው ስምምነቶች መሠረት እንዲፈታ የሱዳንን መንግሥት እንዲመክሩ መግለጫው ጥሪ አቅርቧል። የሱዳን ሕዝብም የሁለቱን አገሮች ጥቅም የሚጎዳና የሦስተኛ ወገንን ጥቅም ለማስከበር እየሠራ ነው ባለው በሱዳን መንግሥት ጫና እንዲያሳድር ጠይቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተለምዶ ራኒ እየተባለ የሚጠራውን የወዳደቁ ብረቶች አስመስሎ ከሰሜን የኢትዮጵያ ክፍል ወደ መሀል ሀገር ሊገቡ የነበሩ ሀያ ሦስት ሳጥን ፈንጂዎች በቁጥጥር ስር መዋላቸውን በኢትዮጵያ ጉምሩክ ኮሚሽን የኮምበልቻ ቅርንጫፍ ጽሕፈት ቤት አስታወቀ። ግዙፍ ህንፃዎችንና ድልድዮችን ማፍረስ እንደሚችሉ የሚነገርላቸው ፈንጂዎች በሰሜን ወሎ ጉባ ላፍቶ ወረዳ ነው ከትላንት በስቲያ በቁጥጥር ስር የዋሉት ይላል መስፍን አራጌ የላከው ዘገባ። Cátula de በፌዴራል ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት ኃላፊ ሰማን ዳውድ ለአሜሪካ ድምፅ ሬዲዮ እንደገለጹት ባልተለመደ ሁኔታ ፈንጂቹን ቆራሊዮ ወይም የወዳደቁ ብረቶች አስመስሎ ወደ መሀል ሀገር ለማሳለፍ ሲሞከር ነው በቁጥጥር ስር የዋሉት። ጠንከር ያለ ፍተሻ እያደረግን ያለ ነው። በተለይ ከዚህ ከመንግስት ሕግ ማስከበር ዘመቻው ጋር ከይዞ ከዛ ወደዚህ መጡ ያልተለመዱ እንቅስቃሴዎች አሉ። እነዚህን ያልተለመዱ እንቅስቃሴዎች በየጊዜው ተነትናለን። ለምሳሌ እዛ አካባቢ ቆራሊዮ የሚባል በተለምዶ ይሄ ድቅዳቂ ብረት ጎማዎችን ምናምን ጭኖ የሚንቀሳቀሱ ሰዎች አሉ። እንደዚህ አይነት እንቅስቃሴዎች ከዚህ በፊት ተተለመዱ አልነበሩም። አሁን እንደዚህ አይነት እንቅስቃሴዎች ሲመጡ ምንድን ነው ቢሃይንድ ሊሆን የሚችለው ምለው እያንዳንዱ ያልተለመደ እንቅስቃሴ ሲኖር እንተነትናለንእና እና ከዛ ፍነታን የተነስተን እንፈትሻለን። በደንብ አድርገን እንፈትሽ ፈንጆች በቆራኔዎ ስር ተደብቀው ነው የተገኙ። አሁን እኛ ጋር የገባው ሀያ ሶስት ሳጥን ነው። ሳጥኖች ውስጥ ሰባት የሚይዝ አለ። እንደገና አሁን መክፈትና ማየት አልቻልንም። ምክንያቱ ያው ፈንጅ ስለሆነ በባለሙያ ስለሆነ ተፈቶ የሚታየው ኤግዛክት ፊገሩ ማየት አልቻልም። ግን በዚህ ፈንጁ ኮንቴነር አለው። የፈንጁ ኮንቴነር ወደ ሀያ ሶስት ኮንቴነር የሚሆን ነው። የአንዳንዱ ሰባት ሳሙና የሚመስል ፈንጅ አለው ማለት ነው። ተሽከርካሪው የኮርሶ ውስጥ የሰሌዳ ቁጥር ሀያ አንድ ዜሮ ሰማንያ አራት አዲስ አበባ ነው። የተሽከርካሪው አሁን ባለው የምርመራ ሁኔታ ከደቡብ ክልል ወደ ትግራይ ክልል ሄዶ ከትግራይ ክልል ሲመለስ ነው ይሄ ቁጭ ነው የመጣው ማለት ነው ሊያደርሱ የሚችሉት ጉዳት መጠን ማወቅ ይቻል ይሆን እንደ ማስረጃ ሳይሆን እንደ መረጃ የፌዴራል ፖሊስ ያው ለዚያ የሰጠውን ዜና ምናልባት አይታችሁት ከሆነ ፕራይማሪ ኢንቨስቲጌሽን ላይ ነው ያለው ጉዳዩ አራት ተጠርጣሪዎች አሉ ይሄ ፈንጅ ምናልባትም አሁን እንደሚነግሩን በጣም ትልልቅ ህንፃዎችን ለማፍረስ ድልድዮችን ለማፍረስ እና እነዚህ በጦር ሜዳ ደግሞ ታንክ የመሳሰሉት ከባድ ተንቀሳቃሽ መሳሪያዎችን ለማፈንዳት የሚያገለግል ከፍተኛ የማፈንዳት አቅም ያላቸው ናቸው ነው የሚሉን ይህንን የሚመለከተው አካል አሁን ፌዴራል ፖሊስ ተረክቦ እቃውን ከታየ በኋላ በዝርዝር ምናልባትም የሚመለከተው አካል መግለጫ ይሰጥበታል ብዬ እጠብቃለሁ ፈንጆቹ ፈንጆዎቹ ከትናንት በስቲያ ወልዲያ ከተማ መግቢያ በሚገኘው ዶሮ ግብር መቆጣጠሪያ ጽህፈት ቤት አካባቢ ነው በቁጥጥር ስር የዋሉት በተለይ የኮምቦልቻ ጉምሩክ ቅርንጫፍ ጽህፈት ቤት በሚንቀሳቀስባቸው የምስራቅ ቀይ አማራ አምስት ዞኖች ባለፉት ስድስት ወራት ብቻ ከ ከአንድ መቶ ሚሊዮን ብር በላይ የሚገመት የጦር መሳሪያ ያን ጨምሮ የተለያዩ ህገወጥ እቃዎች በኮንትሮባንድ መልክ ሊገቡ ሲሉ መያዛቸውን ኃላፊ ያስረዳሉ። አሁን በዚህ በስድስት ወር ውስጥ አጠቃላይ በቅርንጫፉ የተያዘው አንድ መቶ አስራ ዘጠኝ ሚሊዮን ብር የሚያወጣ እቃ አጠቃላይ ተይዟል። ከነዚህ ውስጥ አንዱ የጦር መሳሪያ ነው። ሌላው ሽሻ ነው። ሁለተኛ ልባስ ጨርቅ፣ አራተኛ ምግብና ከምግብ ጋር ተያይዞ ያሉ ተቀጦች ናቸው። የጦር መሳሪያውን በተመለከተ ያው አሁን ተተኳሽ ከአስር ሺህ በላይ ተይዟል። ክላሽም እንደዚሁ በርከት ያለ ክላሽ ተይዟል። ሽጉጥ ተይዟል። አሁን ደግሞ መጨረሻ ላይ ፈንጅ ተይዟል። እንግዲያው እነዚህ የሁላቸውም ዓላማቸው በተለያየ ዘርፍ ቢሆንም አንድ ነው። በኢኮኖሚ፣ በፖለቲካ እና በማህበራዊ ዘርፍ ህብረተሰቡ ላይ ጥቃት ማድረስ መንግስትን እንዲዳከም ማድረግ ከዛ በኋላ ያልተረጋጋች ኢትዮጵያን እውን ማድረግ ነው የነሱ አላማ ማለት ነው። የኮንትሮባንድ እንቅስቃሴው ካለፈው አመት ጋር ሲነጻጸር በአሳሳቢ ሁኔታ መጨመሩን ነው አቶ ሰማን ያብራሩት። አምና በአመቱ የተያዘው በዚህ ቀጠና ወደ 84 ሚሊዮን የሚሆን የኮንትሮባንድ እቃ ነው የተያዘው። በዚህ ስድስት ወር ብቻ አሁን 119 ሚሊዮን ተይዟል። ስለዚህ የአምና ከአመቱ የበለጠ በዚህ ስድስት ወር ተይዟል ማለት ነው። ይሁን እንጂ ህዝቡ ከመቼውም ጊዜ በተሻለ ከጸጥታ ኃይሉ ጋር በመተባበሩ በኮንትሮባንዱ ሊደርስ የሚችለውን ጉዳት መቀነስ መቻሉን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ባለፈው ረቡዕ በኤርትራ ቴሌቪዥን ከቀረበው የፕሬዚደንት ኢሳያስ አፈወርቂ ቃለ መጠይቅ ኢትዮጵያን በሚመለከት ካነሷቸው ነጥቦች መካከል የተወሰኑትን በትላንቱ ፕሮግራማችን ማቅረባችን ይታወሳል። በኢትዮጵያና በኤርትራ መካከል የሰላምና ትብብር ስምምነት ከተፈረመ በኋላ ሰላሙ ያልተዋጠላቸው የህወሀት መሪዎችና ደጋፊዎች ሰላሙን ለማሰናከል ሲሰሩ ነበር። በሰሜን እዝ ላይ እርምጃ የወሰዱትም አዲስ አበባ ያለውን መንግስት ለመገልበጥና ወደ ኤርትራ ለማምራት ነበር ማለታቸው ይታወሳል። አሁን በስልጣን ላይ የሌለውን የትግራይ ክልል መንግስት ህጋዊ ወኪል ነኝ ያሉን አምባሳደር ፍስሐ አስገዶም ምላሽ እንዲሰጡበት ጋብዘናል። በምን ተአምር ነው ህወሀት ክልሉን ከመከላከል አልፎ አስመራና አዲስ አበባ ሊሄድ እቅድ ነበሩ የሚሉት ሲሉ ጠይቀዋል። አምባሳደር ፍስሐ በተለያዩ ሀገሮች በአምባሳደርነት ያገለገሉ ናቸው። ለተነሱት የተለያዩ ነጥቦች ምላሽ በመስጠት ይጀምራሉ። አመሰግናለሁ። ለሰጣችሁኝ ዕድል። የፕሬዚደንት ኢሳያስ አለመጠየቅ በሚገርም ሁኔታ በኤርትራ ሰራዊት ትግራይ ውስጥ ገብቶ የሚፈጽመው ያለ ግፍ እውነት ነው ወይም ውሸት ነው ብለው ሊናገሩ ሁሉ ጠብቅ ነበረ። እሳቸው የሚያወሩት እንደውም በአሁኑ ሰዓት እንደዚህ አይነት ስቃይ እና መከራ በትግራይ ህዝብ ላይ ያዘዘ የአንድ ሀገር መሪ ሞራል ብቃትም የላቸውም። ስለ ኢትዮጵያ ለመ አንደኛ በትግራይ ላይ የተደረገው ዝግጅት ከቀን አንድ ጀምሮ ነው። ኢሳያስ እና አቢ እውነት መስሎን እኛ በሁለቱ ሀገሮች ሰላም ይፈጥራሉ ብለን ስንጠበቅ አሁን ስናየው ከመጀመሪያውኑ ጀምሮ ምልክቶችም ነበሩ። በትግራይና በህወሀት ላይ እያነጣጠረ ነው ስል የሚላችሁ ከሆነ ጋዜጠኞች ናችሁና አርካይቭን ማየት ትችላላችሁ። ኢሳያስ አፈወርቂ ሳዋ ላይ ሆኖ ነው መሰለኝ የኢትዮጵያ መንግስት የሰላም ጥሪ አቅርቦልን ሉካን ወደ አዲስ አበባ እየላኩ ነኝ ብለው ለህዝባቸው ሲናገሩ ቀጥለው ያሏት አረፍተ ነገር በዚህ ሰላም ግንኙነት ወያኔ ይታጠባል፣ የወያኔ ለገሲ ታሪኩ ምኑም ይታጠባል፣ ጨዋታው አበቃለት ነው። በነገራችን ላይ በጣም በሚገርምሽ መልኩ የእሳቸው ቃለመጠይቅና በተባበሩት መንግስታት የኢትዮጵያ አቋሚ መልእክተኛ አምባሳደር ታየ ቃለመጠይቅ በቪኦኤ አዳመጥ ነበረ። አንድ ነው፣ አንድ ነው እስክሪፕቱ ሁኔታው ሲገልጹ ውሸት ሲደጋገም እውነት ይመስላል እንደተባለው፣ በምን ተአምር ነው ህወሓት ክልሉን ከመከላከል አልፎ አስመራና አዲስ አበባ ሊሄድ እቅድ ነበረው? የሚ አስመራን ቀርቶ አዲስ አበባን ቀርቶ ሰላማችን ስጡን፣ ክልላችን ራሳችን እናስተዳድራለን ብሎ ነበር ምርጫ ያደረገው። ፕሬዚደንት ኢሳያስ በትግራይ ምርጫ የተካሄደው ለሚቀጥለው የጦርነት እቅድ መነሻ ነበር። በሰሜን እዝ ላይ እርምጃ የወሰዱትም አዲስ አበባ ያለውን መንግስት ለመገልበጥና ወደ ኤርትራ ለማምራት ነበር ብለዋል። በቃለ መጠይቃቸው አምባሳደር ፍስሐ ምላሽ አላቸው። ትግራይ ላይ የተደረገው ምርጫ የኢትዮጵያ ህገ መንግስት ምን እንደሚፈቅድ፣ ምን እንደማይፈቅድ ኢሳያስ አፈወርቅ ሊነግሩ ናቸው። ስለ ህገ መንግስት፣ ስለ ስርዓተ መንግስት ምንም የሚያውቁት ነገር የላቸው። ስለ ህግ ማስከበር አለማስከበር ሌላ ከኛ የተሻለ ዲሞክራሲ ስርዓት ያለው ሀገር ምርጫ የሚያውቅ ምርጫ ቦርድ ያለው ክልላዊ መስተዳደር ያለው ሀገር መጥቶ እንደዚህ ጥፋት ሰርታችኋል ትክክል አይደላችሁም ቢለን ልንማርም እናዳምጣል። ስለዚህ ምንም ሊነግሩን አያገባቸውም ነው መልሱ። ሕገ መንግስታችን ምን እንደሚፈቅድ እውቀቱም ሞራሉም የላቸውም። ሕገ መንግስት የለም ኤርትራ ውስጥ፣ ስርዓተ መንግስት የሚባል ነገር የለም ኤርትራ ውስጥ። በሰሜን እዝ ላይ ተወሰደ ስለተባለው እርምጃ ደግሞ አምባሳደር ፍስሐ አብራርተዋል። ስለ ሰሜኑ ውስጥ ተደጋግሞ ይነገራል ኢሳያስ አፈወርቂ፣ የአማራ ሚሊሻ፣ የአማራ ክልል መንግስት፣ አብይ አህመድ ትግራይን ሊወሩ የተዘጋጁት ለሶስት አመት ነው። ይሄ ሰሜን እዝ እርምጃ ከመወሰዱ ከሶስት ቀን በፊት የትግራይ ክልል ርዕሰ መስተዳደር ፕሬዚደንት ዶክተር ደብረ ጽዮን ሊወርን ነው ሰራዊታቸው ከበውናል ብለው ለዓለም ለኢትዮጵያ አሳውቋል። ስለሆነም ሐሙስ፣ ሊበላህ የነበረ ሊያጠፋህ የነበረ የሰሜን እዝ መረጃው ደርሰህ ሮብ ብትቆጣጠረው የጦርነት ህግ ጋር ነው። ኢሳያስ ምሃቢ እንደሚሉት ከመሬት ተነስቶ አይደለም። ስለዚህ የሰሜን ህዝብ መመሪያ ተሰጥቶት ሶማሌ ክልል ላይ እንደተደረገው የትግራይ አመራርን ባሉበት በልተው ህዝቡንም ሊጨርሱ ስለነበረ የክልሉ መንግስት እርምጃውን ወስዷል። ይህ ሀቅ ነው። ነገ ጠዋት ይወጣል። አልተካክልም። የኤርትራው መሪ በትግራይ ላይ እያደረሱ ያለው ግፍ ያሉትንም ዘርዝረዋል። የኢሳያስ አፈወርቂ በትግራይ ላይ የሚያደርሰው ያለ ግፍ ከትውልድ ወደ ትውልድ የሚተላለፈው ታሪክ ስለ እሱ ነው መነገር ያለበት እና ተጠያቂም ይሆናል። አምባሳደር ፍስሀ አያይዘውም ትግራይ ውስጥ ያለው የኤርትራ ወታደራዊ ኃይል የሚቆጣጠረው የለም ብለዋል። አያይዘውም የተባበሩት መንግስታት ሰብአ ኮሚሽኑ ቆቻ ለጸጥታ ምክር ቤት ሪፖርት ሲያደርግ ትግራይ ውስጥ ያለው የኤርትራ ሰራዊት እና የአማራ ክልል ሚሊሻ አብይ አህመድ ሊቆጣጠረው አይችልም ብሎ ሪፖርት አድርጓል። ይህንን ነው መስማት ያለባቸው። በመጨረሻም ፕሬዚደንት ኢሳያስ ከኢትዮጵያ ህዝብና መንግስት ጋር በጋራ መስራት የምርጫ ጉዳይ ሳይሆን ስትራቴጂያዊ ግዴታ ነው ብለዋል። የአምባሳደር ፍስሃ አስገዶም ምላሽ ከኢትዮጵያ መንግስት ጋር አብሮ መስራት ለምን ዓላማ ነው? ከኢትዮጵያ መንግስት የሚለው ፕሬዚደንት ኢሳያስ ከአቢይ አህመድ ጋር ሆኖ የትግራይ ህዝብን ማንበርከክና ማጥፋት ነው ትርጉሙ ነው። የስትራቴጂክ አጋርነት ከኢትዮጵያ ጋር አሁን እኛ ስናየው የጠላቴ ጠላት ወዳጄ ነው ካልሆነ በስተቀር ኢሳያስ እና አቢይ ዘላቂ የሆነ ሌላ ጥቅም ሊኖራቸው አይችልም። ሆቴል ሩዋንዳ በተባለው እና ለኦስካር ሽልማት በታጨው ሲኔማ የሰብአዊ አገልግሎት ታሪካቸው የተወሳላቸው ፖል ሩሴስ ባጊና አማጽያንን በመደገፍ ተከሰው ከትላንት በስቲያ ረቡዕ ፍርድ ቤት ቀርበዋል። ቤተሰቦቻቸውና የሰብአዊ መብት ተሟጋቾች ግን ግለሰቡ በሩዋንዳ መንግስት የታገቱ መሆናቸውን በመግለጽ በአስቸኳይ እንዲለቀቁ ጠይቀዋል። የአሜሪካ ድምፅ ዘጋቢ ሳሌም ሰሎሞን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ፖል ሩሴስባጊና ባለፈው ረቡ ከሩዋንዳ ከተማ ወጣ ብሎ በሚገኘው ፍርድ ቤት በዳኛ ፊት ከቀረቡት ሀያ ተከሳሾች መካከል አንዱ ናቸው። እንደ ኤሮፓ አቆጣጠር በ1994 በሩዋንዳ በተካሄደው የዘር ፍጅት በመቶዎች የሚቆጠሩ ሕይወት በማትረፍ ጀግንነት የተወደሱት ግለሰብ የሩዋንዳ መንግስትን የሚቃወሙ አማጽያንን ይደግፋሉ በሚል በሽብርተኝነት ተከሰዋል። ቤተሰቦቻቸውና የሰብአዊ መብት ተሟጋቾች ደግሞ ከዱባይ ኤርፖርት ይጓጓዙበት ከነበረው የግል አውሮፕላን ያለ ፈቃዳቸው ታፍነው ወደ ሩዋንዳ ከተማ እንዲመጡ የተገደዱ መሆኑን ይናገራሉ። የሩሴስ ባጊና ጠበቃ ጋቴራ ጋሽባና እንዲህ ይላሉ። ሩሴ ስፓጊና ወደ ሩዋንዳ የመጡት በሕገወጥ መንገድ መሆኑን መግለጽ ፈልጋለሁ። ከሚኖሩበት ሀገር ተላልፈው ስለተሰጡ አይደለም የመጡት በራሳቸው በጎ ፈቃድ እንኳን ፈልገው አልመጡም። ከፍላጎታቸው ውጪ ራሳቸውን ያገኙት ሩዋንዳ ውስጥ ነው። ኪም ሁሩራ በሚገኘው የሩዋንዳ ጠቅላይ ፍርድ ቤት ጉዳያቸው በታየበት ወቅት ሩሴስ ባጊና ፍርድ ቤቱ ጉዳያቸውን ለማየት ስልጣን የሌለው መሆኑን ተከራክረዋል። ምክንያቱም እሳቸው ያለፈቃዳቸው ፈቃዳቸው ታፍነው የመጡ የቤልጂየም ዜጋ ናቸው። የሩዋንዳ ፕሬዚደንት ፖል ካጋሜ ሩሴስ ባጊና የተያዙበትን መንገድ አግባብነት በመግለጽ እንደሚከተለው አስተባብለዋል። ኪድናፕ ኖ ሮንግ ዱንግ ኢን ፕሮሴስ ኦፍ ሂዝ ጌቲንግ ሂር የተፈጸመው ጠለፋ አይደለም። እርሳቸውን እዚህ በማድረስ ሂደት ላይ የተሰራ ጥፋት የለም። እርሳቸው ወዲህ የመጡት ራሳቸው ባመኑበትና በፈለጉት መንገድ ነው። የክሱ ሂደት በመላው ዓለም ቁጣን ቀስቅሷል። 37 የሚደርሱ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላት ለፕሬዚደንት ካጋሜ ፈርመው በላኩት ደብዳቤ ሩሴስ ባጊና በካንሰር ህመም ያገገሙ በመሆናቸው ለሰብአዊነት ሲባል በአስቸኳይ እንዲለቋቸው ጠይቋል። ወደ ሩዋንዳ የተወሰዱበት ህገ ወጥ መንገድም እጅግ አሳሳቢ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ሁኔታውን እየተከታተለ መሆኑን ገልጾ ከፍተኛ የስልጣን እርከን ደረጃ ካሉት የሩዋንዳ መንግስት ባለስልጣናት ጋር እየተነጋገረበት መሆኑን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ነድ ፕራይስ ይህን ብለዋል። ሚስተር ሩሴስ ባጊና በተከሰሱበት ጉዳይ የሚከናወነው የፍርድ ሂደት ግልጽና ፍትሐዊ መሆኑን የህግ የበላይነት የተከበረበትና ሩዋንዳ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ግዴታዎች ጋር የሚስማማ መሆኑን አጽንኦት ሰጥተን መከታተላችንን እንቀጥላለን። ሁለቱ የሩሴስባጊና ሴት ልጆች የጠበቆች ቡድንና ደጋፊዎች የፍርዱን ሂደት በድረገጽ የተከታተሉት ሲሆን ስለ ሂደቱም አስተያየታቸውን ሰጥተዋል። በሩሴስባጊና ፋውንዴሽን ውስጥ የሚሰሩት ብሬን ኢንድለስ ችሎቱ ለይስሙላ እና ታይታ የሚካሄድ ችሎት ነው በማለት ገልጸውታል። አብረው ስለቀረቡ ሌሎች ተከሳሾችም ጭምር ሲናገሩ ይህን ብለዋል ን እነኚህ ተከሳሾች እኮ ሕይወታቸውና ምናልባትም እድሜ ይፍታህ የሚፈረድባቸው ናቸው። ከሁሉም በላይ ደግሞ ከጎናቸው ቆሞ ራሳቸውን ለመከላከል የሚያግዛቸው ጠበቃ የላቸውም። ጠበቆቹ ችሎቱ ከሚካሄድበት ክፍል በስተጀርባ እንዲሆኑ ተደርገዋል። ያ መሆኑን ማየት ብቻ በራሱ አስደናቂ ነገር ማየት ነው። ከአገር ውጭ የሚኖሩት የሩሴስ ባጊና ሴት ልጅ በእስር ቤት የአባታቸው ጠባቂ መሆኑን ከሚገልጽ አንድ ሰው ተደጋጋሚ የማስፈራሪያ ስልኮችና የቴክስት መልእክቶች እንደሚደርሳቸው ተናግረዋል። ሰውየው አባትሽን ከእስር ቤት እንዲያመልጥ ልረዳው ችላለሁ በማለት ለማግባባት እንደሚሞክርና ይህም የማምለጥ ሙከራ እንዳደረገ በማሰብ ለሞት የሚያበቃውን ክስ አባቴ ላይ ለመመስረት የተሰናዳ ወጥመድ ነው ብለዋል። የሩሴስ ባጊና ሴት ልጅ ኬሪን ካኒምባ አክለውም ይህን ብለዋል። ይህን ዘዴ እንደሚጠቀሙ ያወቅነው አሁን ነው። ይህ ለአባታችን ካለን ሐዘንና ቤተሰባችን አሁን ካለበት ሁኔታ አንጻር ከሰብአዊነት ውጪ የሆነ ነገር ነው። ይህንን ዘዴ ሳይሆን ሕጋዊውን መንገድ ተጠቅመን አባታችንን ከእስር ቤት እናስወጠዋለን። ሩሴስ ባጌና በተመሰረተባቸው ክስ ጥፋተኝነቱን አልተቀበሉም። ዳኛውም ፍርድ ቤቱ ጉዳዩን የማስቻል ስልጣን ያለው መሆን አለመሆኑን ለመወሰን እንደ ኤሮፓ አቆጣጠር ለየካቲት 26 ቀጠሮ መስጠታቸው ታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አዲሱ የባይደን አስተዳደር ለስደተኞች ቅድሚያ በሰጣቸው ጉዳዮች መሰረት አሜሪካ ውስጥ ሕጋዊ የመኖሪያ ፈቃድ የሌላቸውን 11 ሚሊዮን ስደተኞች ዜጋ እንዲሆኑ የሚያስችል የሕግ ረቂቅ ትላንት ዲሞክራቶች አቅርበዋል። ጎን ለጎንም ከመካከለኛው አሜሪካ ጥገኝነት ለመጠየቅ የሞከሩና በትራምፕ አስተዳደር ወቅት ወጥቶ በነበረው አጨቃጫቂ ፖሊሲ ምክንያት ወደ ሜክሲኮ እንዲመለሱ ተደርገው የነበሩ ሰዎችን ጉዳይም ባለስልጣናቱ ማየት ይጀምራሉ። የዋይት ሐውስ ዘጋቢያችን ፓትሲ ዊዳክስዋራ ያደረሰችንን ዘገባ ስመኝሽ የቆይታ አቀርበዋለች። የዩናይትድ ስቴትስ ባለስልጣናት ከዛሬ ጀምሮ በትራምፕ አስተዳደር ወቅት እንዲመለሱ ተደርገው የነበሩ ሀያ አምስት ሺህ ስደተኞችን ጉዳይ ማየት ይጀምራሉ። ይህ በተለይ በሜክሲኮና ቴክሳስ ድንበር ላይ በሚገኘው መጠለያ ውስጥ ላሉ ጥገኝነት ጠያቂዎች ትልቅ ዜና ነው። ተአምራችን እውነት ሊሆን ነው። በዚህ በጣም ተደስተናል። ሐሙስ ዕለት ዲሞክራት ህግ አውጪዎች ያወጡት ረቂቅ ህግ እጅግ የበዛውን የጥገኝነት ጠያቂ ቁጥር ለማስተናገድ የሚያስችል ተጨማሪ ድጋፍ አቅርቧል። የአሜሪካ ዜግነት ደንብም የግሪን ካርድ ሎተሪ የሚሰጠውን ቁጥር ከፍ ያደርጋል። የውጭ ዜጎችን ለመግለጽ የሚጠቀመውን ባዕድ የሚለውን ቃል ዜጋ ያልሆኑ በሚል ይተካል። የመኖሪያ ፍቃድ የሌላቸው 11 ሚሊየን ሰዎችም ዜግነት የሚያገኙበትን መንገድ ያመቻቻል። የአሜሪካ ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ በጉዳዩ ላይ እንዲህ ብለዋል። So this is a values-based, but also economically beneficial. ይህ በተለይ እስቴት ላይ መሰረት ያደረገ ነገር ነው፣ ነገር ግን የኢኮኖሚ ጥቅምም አለው። ሁልጊዜም እንደምለው ስደተኞች ወደ ሀገራችን የሚመጡት ተስፋቸውን ህልማቸውን፣ ምኞታቸውን ይዘው እንዲሁም የቤተሰቦቻቸውን ህይወት መልካም ለማድረግ ቁርጠኛ ሆነው ነው። ይሄ ነው አሜሪካዊ ማንነት ማለት። ሄሪቴጅ ፋውንዴሽን ውስጥ የሀገር ውስጥ ደህንነት አጥኚ የሆኑት ሎራ ራይዝ እንደሚሉት ግን ዶናልድ ትራምፕ ለአራት ዓመታት ያራመዱትን ጠንካራ የድንበር ፖሊሲ የሚቀናቀነው ረቂቅ ህግ በህግ መወሰኛው ምክር ቤት የአብዛኛውን ሪፐብሊካኖች ድጋፍ ላያገኝ ይችላል። ለብዙ ህገወጥ ስደተኞች በር የሚከፍት መሰረታዊ ለውጥ ነው። መንግስትን ራሱ በህገወጥ ስደተኝነት ላይ ተሳታፊ ያስመስለዋል። ስለዚህ እጅግ ብዙ ህገወጥ ሰዎች ወደ አሜሪካ እንዲመጡ ማድረግ ብቻ ሳይሆን የመጡትንም አብዛኞቹንም አንመልስም። ረቂቅ ህጉ ፕሬዚዳንት ጆ ባይደን ቃለ መሐላ ከፈጸሙ ከሰዓታት በኋላ የገቡትን ቃል የሚያንጸባርቅ ነው። ነገር ግን ገለልተኛ ድጋፍ ካላገኘ በተለያዩ ጉዳዮች ላይ ተለያይቶ እንዲታይ ሊደረግ ይችላል። ይህ በተለይ በወረርሽኙ ጊዜ እንደ ምግብ አቅርቦት፣ ግብርና የመሳሰሉ የፋብሪካ ስራዎች ላይ ከፊት ሆነው ሲሰሩ ለነበሩ ሰዎች የቀረበውን እቅድና ህልመኞች ተብለው የሚጠሩትን በልጅነታቸው በህገወጥ መንገድ የመጡ ስደተኞችን ያጠቃልላል። ፕሬዚዳንቱ በረቂቅ ህጉ ላይ ያሉት ሁሉም አስፈላጊ ነገሮች ሙሉ እንደሚያደርጉት ነው የሚያምኑት ሁሉም መታየት አለባቸው ብለው ስለሚያምኑ ነው አንድ ላይ እንዲቀርቡ ያደረጓቸው። የባይደን አስተዳደር ሰው ላይ ያተኮረ የስደተኞች ፖሊሲ እንደሚከተል ቢናገርም በትራምፕ ወቅት ከወረርሽኙ ጋር ተያይዞ የተጣለው ክልከላ እንዳለ በመሆኑ ስደተኞች አሁንም ወደ መጡበት እንዲመለሱ ይደረጋል። በአሜሪካ የስደተኞች ካውንስል የፖሊሲ ኃላፊ የሆኑት አሮን ሪችሊን መንሊክ ስለ ጉዳዩ እንዲህ ይላሉ። ማድረግ የሚገባን ነገር በድንበር ላይ ያሉ ስደተኞችን ሁኔታ ስደተኞችን ለማባረር በተቀመጠ የፖለቲካ ዐይን ሳይሆን ከሳይንስ አንጻር ማየት ነው። ፕሬዚደንቱ በድንበር ላይ ያለውን ክልከላ ያላላሉ ብለን ተስፋ እናደርጋለን። ምክንያቱም እጅግ ተስፋ የቆረጡት ሰዎች ስላሉ የጥገኝነት ጥያቄውን ሂደት ማፋጠም ይኖርብናል። በዚህ ወር መጀመሪያ ላይ የባይደን አስተዳደር በትራምፕ ዘመን እጅግ ዝቅተኛ ደረጃ ደርሶ የነበረውን የስደተኛ ቁጥር መጨመራቸውን አስታውቀው ነበር። በባይደን ሃሪስ የመጀመሪያው አንድ ዓመት አስተዳደር እስከ 125000 የሚደርሱ ሰዎች ይሆናሉ። በምርጫው ዘመቻ ወቅት ባይደን ቃል ከገቧቸው ቁልፍ ጉዳዮች መካከል የስደተኞች ማሻሻያው አንዱ ሲሆን ዲሞክራቶች በምክር ቤቱ የበላይነት ባላቸው ወቅት ተፈጻሚ እንዲሆን ማድረግ ይፈልጋሉ። በፓትሲ ዊዳኩስዋራ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በአዲስ አበባ ከተማ ለሶስት ቀናት በዘለቀው የፋሽስት ኢጣሊያ ጭፍጨፋ 30 ሺህ ኢትዮጵያውያን ሰማዕታት የሆኑበት የካቲት 12 የሰማዕታት ቀን መታሰቢያ ዛሬ በአዲስ አበባ ተካሂዷል። ይህ መታሰቢያ ለ84ተኛ ጊዜ የተካሄደ ሲሆን የአባት አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ሊጠበቅ ሲሉ መልዕክት አስተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አበቤ በመታሰቢያ ስነ ስርዓቱ ተገኝተው የአበባ ጉንጉን አስቀምጠዋል። ፀሐይ ዳምጠው ዝርዝር ዘገባውን አድርሳናለች። የዛሬ ሰማኒያ አራት ዓመት ፋሽስት ጣሊያን ኢትዮጵያን በወረረችበት ወቅት አብርሃ ደቦጭና ሞገስ አዝግዶም በአዲስ አበባ በፋሽስት ጣሊያኑ ጦር አዛዥ ሩዳልፍ ግራዚያን ላይ ቦምብ ወርውረው ጉዳት ማድረሳቸውን ተከትሎ የጣሊያን ጦር ይካትት አስራ ሁለት ቀን 1929 ዓ ም እንደ ኢትዮጵያን አቆጣጠር ከ30 ሺህ በላይ የአዲስ አበባ ነዋሪዎችን በግፍ መጨፍጨፉን ታሪክ ያወሳል። በዚህ ቀን የተማሩ ወጣቶች፣ የጦር መኮንኖች ካይናትና ሌሎችም ካሉበት እየተለቀሙ በግፍ የተጨፈጨፉበት ቀን ነው። ለሰማዕታቱ መታሰቢያ ይሁን ዘንድም በ በስድስት ኪሎ የመታሰቢያ ሐውልት ቆሞ ይገኛል። ዛሬም ሰማኒያ አራተኛው ዓመት መታሰቢያ ዝግጅት በተለያዩ ፕሮግራሞች በአዲስ አበባ ከተማ ተከናውኗል። በመታሰቢያ ፕሮግራሙ ላይ ንግግር ያደረጉት የአባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን የዛሬው ትውልድ ሀገሩን ከአፍራሽ ኃይል ይጠብቅ ሲሉ መልእክት አስተላልፈዋል። ይህንን የሰማኒያ አራት ዓመት የሰማዕታት በዓል ስናከብር አንድ ነገር ማስታወስ ያለብን አገራችን ቅጥረኞች ታሪክ ያለበትን ቦታና ቤት ለማፍረስ በሚፈልጉበት ጊዜ ሁላችሁም ዘብ ቆመን ሰንደቅ ዓላማችንን ህገ መንግስቱን እያስከበርን መሄድ መቻል አለብን። እንደዚህ እንዳማረባችሁ ኢትዮጵያን ጠብቋት። መንግስት ብቻ አይደለም፣ ሁላችሁም ተሰብስበን ማድረግ ያለብን ስለሆነ በአርበኞች ማህበር ስም አደራላችኋለሁ። ወጣቶች የአባቶችን ፈለግ ተከትለን የአገር አንድነትን ማስጠበቅ አለብን። ያለው ደግሞ ወጣት ዳግማ በራ ነው። و قد تعطى في مكة عند نتن فكرن ኢትዮጵያዊነትን ማንጸባረቅ አለበት። መለያየትን ትቶ ኢትዮጵያዊነትን ከፍ አድርጎ አንድነትን ማንጸባረቅ አለበት ብዬ እገምታለሁ። የአሁኑ ትውልድ ሀገሩን ማስቀደም ከአባቶች መማር ይገባል ትላለች ወጣት ስምረት ዳንኤል። ሀገራቸውን ወደው አስቀድመው ነው አይደለ? ሀገር ማለት ደግሞ ሰው ነው። እርስ በርሳችን ስንተባበር ስንዋደድ ነው ሌላው ነገርም የሚኖረው። ስለዚህ ሀገር ነው የሚቀድመው። ማለት በቃ ለሀገራችን ራሳችን አሳልፈን ለመስጠት በቃ ዝግጁ መሆን ምንም ጊዜ ነው ማለት። የአባት አርበኛ ባሻ ስዩም በበኩላቸው የዛሬው ሰማዕታት መታሰቢያ ቀደምት አባቶች ያስረከቡን ሀገር ለቀጣዩ ትውልድ አንድነቷን ጠብቀን ለማስተላለፍ ነው ብሏል። ዛሬ ሰማዕታትን ቀን የምናከብረው ለሀገራቸው ደማቸው የፈሰሰ ወንድሞቻችን በጭካኔ ራይ ብልሉ በካፋፍ የተጨፈጨፉበት ምድራችንን ደማቸውን አጠጥተው ስጋቸውን አጥንታ ከስከሰው ለእኛ ያስረከቡበት እኛ ለእናንተ ምናስረኩበት ነው። ይህን ስናስረክብ ይችን ሀገር ጠብቋት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳንች አቤቤ በሰማኒያ አራተኛው የየካቲት አስራ ሁለት ሰማዕታት መታሰቢያ ቀን ላይ በመገኘት የአበባ ጉንጉን አስቀምጧል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ የጥያቄዎ መልስ። በዛሬው የጥያቄዎ መልስ ዝግጅታችን በትግራይ ክልል የሚገኘውን የሰብአዊ አያያዝና ከሰብአዊ መብቶች ጋር በተያያዙ ጉዳዮች ጥያቄዎቻቸውን እንድታቀርቡ ሁለት እንግዶችን ጋብዘናል። ውይይቱን የመራችው ጽዮን ግርማ ስትሆን ለዛሬው የመጀመሪያ ክፍል ቅንብር እንግዶቹን በማስተዋወቅ ትጀምራለች። እንግዶቻችን የኢትዮጵያ ሰብአዊ መብቶች ጉባኤ ዲሬክተር አቶ ዳን ይርጋን ከአዲስ አበባ፣ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሀ ተክሌ ከናይሮቢ ናቸው። ሁለታችሁንም በአሜሪካ ድምጽ አድማጮች ስም አመሰግናለሁ። ወደ አድማጭ ጥያቄ ከማለፌ በፊት ድርጅቶቻችሁ በሰብአዊ መብቶች ላይ ትኩረት አድርገው የሚሰሩት ለምንድን ነው? ከምታወጧቸው የምርምር ግኝቶች በኋላ ደግሞ የምጠብቁት ምንድን ነው የሚል ጠቅለል ያለ የሰብአዊ መብቶች ሁኔታዎችን ሊያስረዳ የሚችል ምላሽ ፈልጋለሁና ከእናንተ እስቲ በመጀመሪያ ለእነዚህ ሁለት ጥያቄዎች አቶ ዳን ከአዲስ አበባ ምላሽ ይስጡን። እሺ፣ አመሰግናለሁ። በድጋሜ የኢትዮጵያ ሰብአዊ መብቶች ጉባኤ ከተቋቋመበት አስራ ዘጠኝ ሰማኒያ አራት አመተ ምህረት ጀምሮ ለህግ የበላይነት ለሰብአዊ መብቶች መከበርና ለዴሞክራሲ ስርአት ግንባታ በሀገራችን ዘርፈ ብዙ ስራዎች ሲሰራ ቆይቷል። ከዚህም ውስጥ የሰብአዊ መብቶች ትምህርት፣ ስልጠና፣ የህግ ድጋፍ አገልግሎት፣ የውትወጣ፣ ጥናትና ምርምርና እንዲሁም በስፋት የምንታወቅበት ደግሞ የሰብአዊ መብት ጥሰቶችን በመመርመር በማጣራት ፋ በማድረግ ወይም ሪፖርት በማውጣት ነው የምንታወቀው። እንግዲህ እስካሁን ባለው ሁኔታ በጣም በርካታ ቁጥር ያላቸው በተለያዩ የሰብአዊ መብት ጥሰት ላይ የሚያውጠነጥኑ የሰብአዊ መብት ጥሰት ሪፖርቶችን አውጥተናል። ሰብአዊ መብቶች መከበር የምንሰራው በመሰረቱ አንደኛና ዋነኛው የሰብአዊ መብቶች መከበር ለሁሉም ነገር መሰረት ስለሆነ ነው የሰብአዊ መብቶች ስንል ብዙ ነው የምናወራው። በህይወት የመኖር መብት፣ የነጻነት መብት፣ የንብረት የማፍራት መብት፣ የዴሞክራሲ መብት በርካታ ናቸው። ሰው እነዚህ መሰራት አለባቸው። አንዱ ያው ጉድ ኮዝ ስለሆነም ተገቢም ስለሆነ ነው የምንሰራው። ሌላው ደግሞ እንግዲህ ከስራችን ውስጥ አንዱ የሰብአዊነት ግኝቶቻችን በተለይ ጥሰቶችን በሚመለከት በበቂ ማስረጃ እያይዘን ሪፖርት እናወጣለን። ሪፖርት ስናወጣ ለሚመለከታቸው የመንግስት አካላት፣ ለእኛም ደጋፊዎቻችን፣ ለአባሎቶቻችን፣ ለህዝብ አላማችን አንደኛ የመጥ ጥሰቶች እንዲታረሙ በመጥሰት ጥሰት ተሳታፊ የሆኑ ተጠያቂ እንዲደረጉ እንደዚህ አይነት መሰል የመብት ጥሰቶች ደግሞ እንዳይደገሙ በተለይ በሌሎች አካባቢዎችም ጭምር ትምህርት እንዲወሰድባቸው ዝግጅት እንዲደረግ ዝግጅት ስንል የህግ ዝግጅት የፖሊሲ እንዲሁም የተቋማት የሰብአዊ መብቶችን ለማስከበር የተቋቋሙ ተቋማት ማስተካከያና ቅድመ ዝግጅት እንዲያደርጉ ጭምር ለመወትወት ነው። እንግዲህ እኛ የሰብአዊ መብቶችን አቅማችን በፈቀደ ሁሉ እየሰራን ያለ ነ አቶ ዳን በጣም አመሰግናለሁ። አቶ ፍስሀ ለእርሶም ነው ይሄን ጥያቄ የማነሳው። እንግዲህ አምነስቲ ኢንተርናሽናል ወደ ስልሳ ዓመት በላይ የታለፈ ድርጅት ነው። በዓለም ላይ ወደ ሰባ ሀገሮች ላይ ቢሮዎች ያሉት እንግደ ሀያ ሚሊዮን የሚጠጉ አባላቶች ያሉት መጀመሪያ ላይ እነዚህ የሕሊና እስረኞች የሚባሉት ወይም ደግሞ ፕሪዝነርስ ኦፍ ኮንሽየንስ የሚባሉት ላይ እነሱን በተመለከተ ነበር የጀመራው ግን በኋላ በብዙ መልኩ የሚሰራባቸውን ጉዳዮች እያበዛ ሄዶ አሁን በሁሉም የሰብአዊ መብት ጉዳዮች ላይ የሚሰራ ድርጅት ነው። ለምንድነው ሰብአዊ መብት ላይ ተተኩሮ ፊቱ ማንዴት የተቋቋመበት አላማ እንዲሁም ደግሞ አባላቶቻችን የተሰባሰቡበት አላማ እዚህ ላይ ስለሆነ ነው። ድርጅቱ ከሌላ ምንም ህልውና ያለው ከአባላቶች ነው። አባላቶቹ ደግሞ በዚህ ጥላይ ሰፍች ሲሰባሰቡ ሰብአዊ መብቶችን ዓለም አቀፍ ደረጃ በተለያዩ ሀገሮች ላይ የማስፋፋት የማስከበር ስራዎችን ማዘዝ አለብን ብለው ነው ና ስለዚህ ለዛ ነው ይህን ድርጅት ያቋቋሙ በዋነኝነት የአባላት ድርጅት ነው አምንስቲ ኢንተርናሽናል ወደ ሀያ ሚሊዮን የሚጠጉ ሰባ ሚሊዮን በላይ ያለ ያለ ዓለም አቀፍ አባላቶችም አለን እንደዚሁ ዛ

አባላቶችን የሚያስከብር ንቅናቄ ድርጅት ባለም አቀፍ ላይ። እንግዲህ እነዚህ ሁሉ አባላቶች አሉ። እነዚህ ሰዎች በሙሉ ነው የምናንቀሳቅሰው። ሪፖርት ስናወጣ ለእነዚህ መከበር ነገር ሪፖርት ያወጣነባቸው ጉዳዮች ላይ የሚሰጣቸው ምክር ሀሳቦች እንዲተገበሩ በተለያየ መልኩ እንቅስቃሴ ያደርጋሉ። ሰልፍ ይወጣሉ፣ ኦንላይን አክሽኖች ይኖራሉ፣ ደብዳቤ ይጽፋሉ እና በተለያየ መልኩ ይሳተፋሉ። ና በዋነኝነት አምነስቲ ማለት የሰብአዊ መብቶች የካምፔን እንቅስቃሴ ድርጅት ነ እንጂ የጥናት ድርጅት ብቻልና። በጣም እናመሰግናለን ሁለታችሁም ድርጅቶቻችሁ ስለሚሰሩት ስራ ለሰጣችሁን ማብራሪያ። ከአድማጮቹ ወደ ተላኩልን ጥያቄዎች ነው የምናልፈው። ጥያቄዎቹ በጽሁፍ የመጡ ናቸው። በፌስቡክ ገጻችን ና በኢሜል የመጡ ጥያቄዎች ናቸው። ከፌስቡክ ገጻችን ላይ ላይ የወሰድናቸውን ጥያቄዎች ላንሳ። አስተያየት ና ጥያቄዎች ናቸው፣ አንድ ላይ ተደባልቀው የቀረቡት አቤል ኪዳነ ና ተስፋይ ኪሮስ የተባሉ አድማጮችን የፌስቡክ ገጻችን ተከታዮች ያነሱት ጥያቄ ኢንተርኔት አለመኖሩ መረጃ ለማግኘት እንቅፋት መሆኑን ጠቅሰዋል። አቤል መጀመሪያ ሕዝብ ኢንተርኔት ያገኝና ከዛ በኋላ ነው ተገምግሞ፣ እኛ ብናወራ የሚሻለው ወይም እኛ ብንጠይቅ የሚሻለው ትርፉ ጉንጭ ማልፋት ነው ብለዋል። ተስፋይ ኪሮስ ደግሞ በክልሉ ኢንተርኔት በሌለበት መረጃ ተጠይቃላችሁ። እስቲ እንደ ጋዜጠኛ ያለውን ሁኔታ ገብተን እንድንዘግብ ይፈቀድልን ብላችሁ መጠየቅ ይሻላል የሚሉ ምክረ ሀሳቡን ወደኛ አምጥተውታል። እንግዲህ እነዚህ ሁለት አስተያየት ሰጪዎች ኢንተርኔትን ከመረጃ ወይም የሰብአዊ መብት መረጃን ከመሰብሰብ ጋር ያያይዘዋልና ኢንተርኔት መኖር አለመኖሩ ከሰብአዊ መብቶች መጣስ የመረጃ አሰባሰብ ጋር የሚያገናኘው ነገር ምንድን ነው? የሚል ነው ጥያቄው። አቶ ዳንኤል ጋ እስቲ ለዚህ ምላሽ ስጡን። አድማጮች ውይይቱ አላበቃም። ቀሪውንና ሙሉውን ክፍል በነገው ምሽት እናስደምጣለን። I'm

Yeah.

ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። በደህና ቆዩን።